ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ማክሰኞ በጂኦርጂያ ክፍለ ግዛት በተካሄደው ምርጫ ሪፐብሊካኗ እጩ ካረን ሃንደል አሸንፈዋል። የትናንቱ ምርጫ ውጤት አንድምታም በምክር ቤቱ የግዛቲቱን ወኪል ከመምረጥ ባሻገር በበርካታ የፖለቲካ ተንታኞች መራጩ ህዝብ በፕሬዚደንት ዶናልድ ትራምፕ አስተዳደር ላይ እንደሚሰጠው ውሳኔ ህዝብ ተደርጎም ታይቶ ነበር። ሪቻርድ ግሪን ዋሽንግተን ዲሲ ላይ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ኬረን ሄንድል ተቀናቃኛቸውን የ30 ዓመቱን ወጣት የዲሞክራቲክ ፓርቲ እጩ ጃን ኦሶፍን ያሸነፉበት ምርጫና የምረጡኝ ዘመቻ በዩናይትድ ስቴትስ ምክር ቤታዊ ምርጫ ታሪክ እጅግ ከፍተኛ ገንዘብ የፈሰሰበት በጣምም ውዱ ነው። በሁለቱ የምርጫ ዘመቻዎችና ደጋፊዎቻቸው የወጣው የገንዘብ መጠን 50 ሚሊዮን ዶላር ደርሷል። የምርጫውን ውጤት ተከትሎም ለደጋፊዎቻቸው ባሰሙት ንግግር ፕሬዚዳንት ትራምፕንና ሌሎች የፓርቲያቸውን መሪዎች ያመሰግኑት ሄንደል ባለፈው ሳምንት በነፍሰ ገዳይ ጥይት የተመቱትን በዩናይትድ ስቴትስ ምክር ቤት የሪፐብሊካን አባል ስቲቭ ስካላይዝን አንስተው በአገሪቱ የፖለቲካ ልዩነት ሳቢያ የሚጋጋሙ ቁጣዎች እንዲረግቡ ሲሉ ጥሪ አሰምተዋል። ልዩነታችንን በተሻለ ቀና መንገድ ማረቅ ይቻለን ዘንድ ይችን አገር ማጎልበት አለብን። ምክንያቱም ዩናይትድ ስቴትስ ውስጥ ማንም በፖለቲካ እምነቱ ወይም አቋሙ ሳቢያ ሕይወቴ ላደጋ ሊጋለጥ ይችል ይሆናል የሚል ስጋት ሊያድርበት አይገባም። ልዩ የምርጫ ውድድሩ የተካሄደው የአገሪቱን የጤና አጠባበቅና የሰብአዊ አገልግሎቶች ሚኒስቴር እንዲመሩ ባለፈው የካቲት ወር ፕሬዚዳንት ትራምፕ የሰየሟቸው ቶም ፕራይስ የለቀቁትን መቀመጫ ለመሙላት ነው። የቀድሞ አፈ ጉባኤ ኒውት ጊንግሪች ለመጀመሪያ ጊዜ ካሸነፉበት እንደ አውሮፓውያን ህዝብን አቆጣጠር ከ1979 ዓ ም አንስቶ የደቡባዊ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት ዋና ከተማ አትላንታና አካባቢዋ ልዩ የምርጫ ወረዳ ከሪፐብሊካኖች እጅ ወጥቶ አያውቅም። ይሁን እንጂ ዲሞክራቶች የፕሬዝዳንት ትራምፕ ተቀባይነት በፍጥነት እያሽቆለቆለ ባለበትና ባለፈው ታህሳሱ ፕሬዝዳንታዊ ምርጫም ተፎካካሪያቸውን ሂላሪ ክሊንተንን እጅግ በጣም አነስተኛ በሆነ ነጥብ ብቻ ያሸነፉበት የምርጫ ወረዳ መሆኑ ተጨምሮ ያን የቆየ ይዞታን እንቀለብስና እጩአችንንም እናስመርጣለን የሚል እምነት አድሮባቸው ነበር። የዲሞክራቶች ተስፋ በከፊልም ያንሰራራው ባለፈው ሚያዝያ ወር በተካሄደው ልዩ የቅድመ ምርጫ ውድድር እጩቸው ኦሶፍ በማሸነፋቸው ነው። ይሁንና ኦሶፍ በቅድመ ምርጫው ያመጡት ውጤት የትላንቱን ምርጫ ለማስቀረትና ከሪፐብሊካኑም አሸናፊ እጩ ጋር ሳይጋጠሙ ቦታውን ለመያዝ የሚያስችላቸውን የ50 በመቶ ነጥብ ለመቆናጠጥ ሁለት ነጥቦች ብቻ ፈሪ ነበር። የኦሶፍ የምርጫ ዘመቻ የበጎ ፈቃደኞችን ያነቃቃና በሚሊዮኖች የሚሰላ ዶላርም በመላው አገሪቱ ከሚገኙ የዲሞክራቲክ ፓርቲው ደጋፊዎች ለማሰባሰብ ጭምር የቻለ ነበር። ድፍረት፣ መልካምነትና ትህትና የሚያደርገውን አሳየናቸው፣ ልዩነቶች ያሏቸው ሰዎች መካከል ሳይቀር እርስ በርስ አንዱ ሌላውን ከማንቋሸሽና የሌለ ስብና ከመፍጠር ይልቅ የሚያግባቡንን ነጥቦች በመፈለግ አብረን ወደፊት ልንራመድ፣ አሁንም መቀራረብና ኅብረቶችን ልንገነባ መቻላችንን አሳየናቸው። ያኔ ብቻ ነው አገራችን በርግጥ ወደፊት ልትራመድ የምትችለው። የምርጫው ውጤት ይፋ እንደተደረገም ፕሬዚዳንት ትራምፕ የፓርቲያቸውን አባል ድል በትዊተር አማካኝነት በላኳቸው መልእክቶች አወደሱ። ሪፐብሊካኖች በያዝነው ዓመት የትላንቱን ሌላ ከፍተኛ ፉክክር የታየበትን የደቡብ ካሮላይና ግዛት ውድድር ጨምሮ እስካሁን በጠቅላላው በአራት ልዩ ምርጫዎች አሸንፈዋል። በምክር ቤቱ አርባ አምስት አብላጫ መቀመጫዎችም አሏቸው። ይሁንና የአሃዝ ይበልጥ እየገነነ የመጣው የፕሬዚዳንቱ አወዛጋቢነት የአማካይ ጊዜ ምርጫ ወደሚካሄድበት ወደሚቀጥለው ዓመት ከዘለቀ ሁኔታው ሌላ ገጽታ፣ ሌላ ቀለም ሊላበስ ይችላል።